ከኢኮኖሚው ዓለም በአመት ሁለቴ የሚካሄደው የአፍሪካ ሕብረት የመሪዎች ጉባኤ ብዙውን ጊዜ ዋና ትኩረቱን የሚሰጠው በአህጉሪቱ ለሚያጋጥሙ የጸጥታና የደህንነት ችግሮች ነው። አፍሪካ እዚህም እዚያም የሚፈነዱ ግጭቶችና ሕዝባዊ ተቃውሞች በየጊዜው አያጧትምና ጉባኤውም ያንን ተከትሎ መላ ለማበጀት መታተሩ ብዙም አይደንቅም። ባለፈው እሁድና ሰኞ አዲስ አበባ ላይ የተካሄደው ሰላሳኛው ኛው የህብረቱ የመሪዎች ጉባኤ ግን ከተለመደው ለየት ባለ መልኩ ለኢኮኖሚያዊ ጉዳዮች ቦታ ሰጥቷል። የጉባኤው ዋና ጭብጥ የሆነው ሙስናን የመዋጋት አጀንዳ ለዚህ ተጠቃሽ ነው። አንድ የአፍሪካ ነፃ የአየር ትራንስፖርት ገበያ ስምምነት ይፋ የማድረጊያ ስነስርዓትም ሌላኛው የጉባኤው ቀልብ ሳቢ ሁነት ነበር። ኢትዮጵያን ጨምሮ 23 አገራት ስምምነቱን መፈረማቸውን ተከትሎ ነፃ የአየር ትራንስፖርት ገበያ መመስረቱን ይፋ ያደረጉት በዚህኛው ጉባኤ ላይ ተዘዋዋሪውን የኅብረቱን ሊቀመንበርነት የተረከቡት የሩዋንዳው ፕሬዚደንት ፖል ካጋሜ ነበሩ። ዛሬ አንድ የአፍሪቃ የአየር ትራንስፖርት ገበያን ይፋ እናደርጋለን። ይህ ለማጓጓዣው ዘርፍ ትልቅ እርምጃ ነው። አህጉር አቀፍ ነፃ የንግድ ስፍራን ለማጽደቅ ተቃርበናል። ካጋሜ የአየር ትራንስፖርት ገበያው ለ300 ሺህ አፍሪካውያን ቀጥታ የሥራ ዕድልና ለሚሊዮኖች ደግሞ በተዘዋዋሪ እድል እንደሚፈጥር በንግግራቸው ላይ አጽንኦት ሰጥተዋል። የኢትዮጵያ የሲቪል አቪየሽን ባለስልጣን ዳይሬክተር ጀነራል ኮሎኔል ወሰን የለ ሁነኛውም ከስምምነቱ ትሩፋቶች አንዱ የሥራ ዕድል እንደሆነ ይስማማሉ። ኢትዮጵያውያንን ጨምሮ ለሌሎች አፍሪካውያን የሚያስገኛቸውን ጠቀሜታዎችንም አንድ ሁለት እያሉ ይዘረዝራሉ። አንዱ የአየር ትራንስፖርት አገልግሎቱን በቀላሉ የማግኘት እድል ይኖራቸዋል። ሁለተኛ፣ በህብረት በመስራታቸው የአፍሪካን ገበያ ለአፍሪካና አየር መንገዶች የበለጠ ድርሻ እንዲኖራቸው ገበያው በፈቀደ መጠን እና ገበያው ለሁሉም በእኩል በሆነ እድል የሚሰራ በመሆኑ ለሁሉም አገልግሎት ይኖረዋል። ማለት ለህዝቡም፣ ለአየር መንገዶችም፣ ለህብረተሰቡ አንደኛ፣ ያው በቀጥታ የአየር አገልግሎት በእነዚህ ሀገሮች መካከል በቀላል ማግኘት፣ ሁለተኛ ከበረራው መነሻ ከበረራው የሚመጡ ወይም ከዛ የሚመነጩ ቀጥታና ቀጥታ ያልሆኑ የኢኮኖሚ ጥቅሞች ወይም የገቢ ጥቅሞችን ያስገኛል። ማንም አየር መንገድ ወደ አንድ ሀገር ሲበር እዛ ሀገር ላይ የተለያየ ስራዎች ስለሚሰሩ፣ የተለያየ አገልግሎቶች ስለሚሰጡ፣ በዛ ተጠቃሚ የህብረተሰብ ክፍል ይኖራል። የዓለም አቀፍ የአየር ትራንስፖርት ማህበር በጎርጎሮሳዊ 2015 ባወጣው መረጃ መሰረት በአፍሪካ ሀገራት መካከል ነፃ የአየር ትራንስፖርት ገበያ ስምምነት ላይ መደረሱ ከሚፈጥረው የሥራ ዕድል ባሻገር በአህጉሪቱ ውስጥ በዓመት አምስት ሚሊየን ተጨማሪ ተጓዦች የመብረር ዕድልን ይሰጣቸዋል። በስምምነቱ ምክንያት በሀገራት መካከል ያለው የአየር ትራንስፖርት ትስስር ማደግና የመጓጓዣ ወጪ መቀነስ ለዚህ አስተዋጽኦ እንደሚያደርግ የዘርፉ ባለሙያዎች ይገልጻሉ። አንዳንድ ጥናቶች እንደሚያመለክቱት ከሆነ አዲሱ ስምምነት ተግባራዊ ሲሆን የአየር ትራንስፖርት ዋጋን አሁን ካለው በ25 በመቶ እንዲቀንስ ያደርገዋል። ስለዚህ ጉዳይ እየተጠየቁት ኮሎኔል ወሰኔለ ተከታዩን ምላሽ ሰጥተዋል። በማንኛውም አቅርቦት ላይ አቅርቦቱ በዛ ቁጥር የዋጋ ውድድር ስለሚኖር የዋጋው መቀነሱ የሚያጠራ በስንት ፐርሰንት ወይም በስንት ደረጃ ይቀንሳል፣ ያው እንግዲህ ጊዜው ሲደርስ እና ወቅቱ የዚህ ተጠቃሚ አየር መንገዶች ሲበሩ የሚያስቀምጡት ያው የኮምፒቲሽን የመወዳደሪያ መስፈርት ውስጥ የሚካተት ስለሚሆን እዛ ጋር የምናየው ይሆናል። አዲሱ ስምምነት ለአየር ትራንስፖርት ተጠቃሚዎች ጊዜያቸውን እንዲቆጥቡ ከማድረጉ በተጨማሪ በረጃጅም ጉዞ የሚያጋጥማቸውን እንግልት ያስቀርላቸዋል ተብሏል። አሁን ባለው አሰራር መሰረት የአንድ አገር አየር መንገድ ከሌላ ሀገር ተነስቶ ወደ ሶስተኛ ሀገር ቀጥታ በረራ ለማካሄድ ከዚያ ሀገር ጋር የተፈጸመ ስምምነት ግድ በማለቱ አየር መንገዶች ዙሪያ ጥምጥም እንዲጓዙ ይገደዱ ነበር። የአሁኑ ስምምነት ይህን እክል እንደሚያስተካክል እምነት ተጥሎበታል። ኮሎኔል ሰኔለ ማብራሪያ አላቸው። ሀገሮች የቀጥታ በረራ ከአንዱ ሀገር ቀጥታ በረራ ወደ አንዱ ሀገር ስለሚሰጥ ሁለተኛ ለምሳሌ ያህል ከዚህ ተነስቶ እንደ ምሳሌ ነው ማነሳው የሆነ አፍሪካ ሀገር ቢደርስ እና ከዛ አፍሪካ ሀገር በዛው ቀጥሎ ሌላ አፍሪካ ሀገር የመሄድ እድሉን ያሰፋዋል። ይህ አምስተኛ ትራፊክ መብት እንለዋለን። ይህም መብት በቀላሉ ማግኘት ይችላል ማለት ነው። አሁን እነዚህ አሁን የተስማሙት ሀገሮች ከአንዱ ሀገር አንስቶ ወደ ሌላው ሀገር ወደ ሶስተኛው ሀገር ቢሄድ ህጉ ይፈቅዳል። ከዛኛው ከሶስተኛው ሀገር እንግዲህ ተመልሶ ወደ ሀገሩ ወይም ወደ ሀቡ ወይም ወደሚነሳበት ሀገር ይመለሳል ማለት ነው። ወደፊት ደግሞ ይሄው ነገር ከአፍሪካ ውጭም ያለ ገበያን የሚያመቻችበት እያደገ ሲሄድ ይህንን እድል የሚፈጥርበት ሁኔታ ይፈጠራል። ስለዚህ በግድ ሶስተኛ ሀገር ላይ ለማረፍ የተለየ ፍቃድ አያስፈልግም። በስምምነት ስላለ ሶስቱም ሀገሮች የተስማሙበት ጉዳይ ስለሆነ ይህንን ክፍት ያደርገዋል። አሁን ግን ለምሳሌ ሁለት ሀገሮች ቢስማሙ ሶስተኛው ሀገር ካልተስማማ እዛኛው ሀገር ትራፊክ ጭኖ ወይም ፓሴንጀር ጭኖ መሄድ አይቻልም በስምምነቱ ውስጥ የአምስተኛ ትራፊክ መብት እስከሌለ ድረስ ነገር ግን ይሄ ይህንን ያስተካክለዋል የሚል እምነት አለ በአፍሪካ አንድ ነፃ የአየር ትራንስፖርት ገበያ በአህጉር ደረጃ መመስረቱ ሁለት ሀገራት የሁለትዮሽ ስምምነት ሲፈጽሙ በአየር መንገዶች ላይ ሲቀመጥ የነበረውን ገደብም ያስቀራል ኮሎኔል ወሰኔላ፣ እንግዲህ ባይላተራል የምንለው በሁለቱ ሀገሮች መካከል በሚደረግ ውል የሚደረግ በረራ የራሱ በሁለቱ ሀገሮች በሚደረግ ስምምነት ነው። እዚህ ስምምነቱ ውስጥ የበረራ ፍሪኮንሲውም ማለት ሳምንታዊ ምልልሱም በውስን ነገር ነው የሚደረገው ውስን ስን ለምሳሌ በሳምንት ሰባት በረራዎች የሚደረጉ ሰባት ብቻ የሚበረው ገበያው አስር ቢፈቅድ ያንን ሶስት ተጨማሪ ለማግኘት እንደገና መልሶ ድርድር መግባት ያስፈልጋል አንደኛ ይህንን ያስቀራል አሁን ገበያው ከሰባት በላይ የሚፈቅድ ከሆነ ገበያው ስለሚሆነ የሚወስነው በገበያው መጠን አየር መንገዶች እንዲበሩ በቀላሉ እድሉ ይሰጣል ማለት ነው። የስምምነቱ ሌላ ጠቀሜታ አፍሪካውያን አየር መንገዶች ከአህጉሪቱ ውጭ ባሉ ተመሳሳይ አገልግሎት ሰጪዎች የተወሰደባቸውን የገበያ ድርሻ የማስመለስ እድል መስጠቱ እንደሆነ ይነገራል። ጥናቶች እንደሚያሳዩት በአህጉሪቱ ካለው የአየር ትራንስፖርት የገበያ ድርሻ ውስጥ 80 በመቶ የተያዘው የአፍሪካ ባልሆኑ አየር መንገዶች ነው። ኮሎኔል ወሰኔ ለስምምነቱ በዚህ ረገድ የሚያመጣቸውን ለውጦች ይዘረዝራሉ። አንደኛ የውጭ አየር መንገዶችን የገበያ ድርሻ ወደ አፍሪካ ማምጣት ወይም ድርሻውን ማስፋት አንዱ ዓላማው ነው። ትክክልም ነው። ስለዚህ ይሄ የሰማንያ ሀያ የሆነው በቀጣይ በነዚህ ሀያ ሁለት ሀገሮች ወይም በነዚህ ሀገሮች ባደረጉት ስምምነትና በሚያደርጉት ቀጣይ በረራ ብዙ ድርሻ ወደ አፍሪካን ሀገሮች ይመጣል የሚል እምነት አለ። አሁን እኮ እንደሚታየው ከተለያዩ ከአፍሪካ ውጭ የሆኑ ኦፕሬተሮች አፍሪካ ውስጥ ከአንዱ ሀገር ወደ አንዱ ሀገር ፓሴንጀር ጭነው የሚሄዱት በአብዛኛው ጊዜ ከዚህ ነው። ሁለተኛ ከአፍሪካም ውጭ ከአፍሪካ ወስደው ወደ ሌላ ሀገር ወይም ከውጭም ወደ አፍሪካ ውስጥ የሚያስገቡት ሌሎች አየር መንገዶች ናቸው። ይህን እድል በጣም በጣም የገበያውን ድርሻ ከፍ ለማድረግ አንዱ እና ወሳኙ ይሄ ተዋውለቱ ለስምምነቱ ነው ብዬ ነው የሚወስደው። የአፍሪካ የጋራ የአየር ትራንስፖርት ገበያ ስምምነት እነዚህ ሁሉ ጠቀሜታዎች አሉት ቢባልም የተቃወሙት አፍሪካውያን ግን አልጠፉም። መከራከሪያቸው ደግሞ ስምምነቱ እንደ ኢትዮጵያ አየር መንገድ፣ ኬንያ ኤርዌይስ፣ የደቡብ አፍሪካ አየር መንገድ ያሉትን ትላልቅ ኩባንያዎች ይበልጥ ጡንቻቸውን የሚያፈረጥም እንጂ ሌሎቹን የሚያዳክም ነው የሚል ነው። በስምምነቱ አነስተኛ የአየር ትራንስፖርት አገልግሎት ሰጪዎች ጨርሰው ይጠፋሉ ሲሉ የሚሞግቱም አሉ። ኮሎኔል ወሰን የለ ይህን አስተያየት አይቀበሉትም። ተጠቃሚው ትልልቅ አየር መንገዶች ብቻ ናቸው የሚል ለጊዜው እንግዲህ ትልቅነት በቀደም የኢትዮጵያ አየር መንገድ ሲሆን ሲገልጹት ትልቅነት አንጻራዊ ነው። ያው አጠቃላይ ስንታይ እንደ አፍሪካ የአፍሪካ ካሪሮች ከሌሎች ትልልቅ ግዙፍ ካሪሮች ጋር ሲታዩ ትንሹ ናቸው፣ አነስተኞች ናቸው። ነገር ግን እኛ ውስጥ ያለው ልዩነትም አንዱ ከፍ ብሎ ይታያል፣ አንዱ አነስ ብሎ ይታያል። ነገር ግን አንድ ላይ መስራታቸው በአንድ ማርኬት ውስጥ መስራታቸው እነ ትንሾቹ ከትልልቆቹ በልምድም በስልጠናም በገበያ አሰራርም ልምድ በከፍተኛ ደረጃ የሚያገኙ ስለሚሆን ያኛው አስተሳሰብ ብዙ ገዢ አይሆንም። ምክንያቱም ይሄ ልምድ ሌላውም ዓለም ላይ እየሰራ ነው፣ ጥቂቶቹ ብቻ አይደለም። ሌላ አነስተኛ ኦፕሬተሮችም ተጠቃሚ የሚሆኑበት ሁኔታ እየተፈጠረ እየተሳሳቡ የሚሄዱበትና ሁሉም በየድርሻው በየአቅሙ ተጠቃሚ እያደገ የሚሄድበት ነው ብለን እናምናለን። አንድ የአፍሪካ የአየር ትራንስፖርት ገበያ ስምምነት በሰላሳኛው የአፍሪካ ህብረት የመሪዎች ጉባኤ ላይ ይፋ ይደረግ እንጂ ጥንስሱ ረጅም ጊዜ ቆይቷል። የአሁኑ ስምምነት በጎርጎሮሳዊው 1999 ዓ ም የአፍሪካ መሪዎች የማሰኩሩ ላይ ከተስማሙበት የሚመነጭ ነው። ይሄ እንደ መነሻ ተወስዶ በጎርጎሮሳዊ ሐምሌ 2000 ዓ ም የአፍሪካ መሪዎች ቶጎ ላይ ባካሄዱት ስብሰባ አንድ የአፍሪካ ነፃ የአየር ትራንስፖርት ገበያ እንዲኖር ውሳኔ አሳልፈዋል። ከሶስት ዓመት በፊት ደግሞ ገበያው እንዲጀመር ኢትዮጵያን ጨምሮ 11 ሀገራት እሺታቸውን በፊርማቸው ገልጸው ነበር። የአፍሪካ ህብረት የ2063 ራዕይ አካል የሆነው ይህ የትራንስፖርት ገበያ ተግባራዊ ለመሆን ገና መሰራት ያለባቸው ነገሮች ይቀሩታል። የኢትዮጵያ ትራንስፖርት ሚኒስቴር ሚኒስትር ዴኤታ አቶ አብዲሳ ያደታ ከዚህ በኋላ በየሀገራቱ መከናወን የሚገባቸውን ጉዳዮች እንዲያስረዳሉ። ዓለም አቀፍ ህጎችን በዚህ ዙሪያ በጣም እጅግ ጠቃሚ የሆኑ ኮንቬንሽኖች ቢኖሩ እነሱን ወስደው ወደ ራሳቸው የማጣጣም ስራ መስራት ይጠበቅባቸዋል። ነባሮቹ ህጎች ከዚህ ከያማሱክሮ ዲሲዥን እና ከሶሎመን ኮሚትመንት ጋር የማይቃረን መሆኑን ማረጋገጥ መቻል ይጠበቅባቸዋል። እንግዲህ በአጠቃላይ ይሄ በሰው ሀይል ልማት ላይ፣ በመሰረተ ልማት ላይ፣ በህጎችና አሰራሮቻችን ላይ፣ በስታንደርዶቻችን ላይ ሰፊ የማሻሻል ስራ ተሰርቶ ኢትዮጵያ ብቻ ሳትሆን በዚህ አባል የሆኑ ሀገራት ወደ ቤታቸው ሲመለሱ በአፍሪካ አቪዬሽን ምክር ቤት የሚባል አፍካክ የሚባል በአፍሪካ ደረጃ በዚህ በአየር ትራንስፖርት የሚሰራ የአፍሪካ ህብረት ስፔሻላይዝድ ኦርጋን የሆነ አካል ይሄንን እንዲከታተል እንዲያስፈጽም ኃላፊነት የተሰጠበት ሁኔታ ነው ያለው። የዛሬው መሰናዷችን የእስካሁኑ ነበር። ተስፋ ለሞልደየስ ነኝ ሰላም።